የዲደብሊው ዜና እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ በአማራ ክልል ምዕራብ ጎንደር ዞን መኪና በማስቆም በተደረገ እገታ አንድ ሰው መሞቱ እና አራት ደግሞ መቁሰላቸውን የዓይን እማኝ ተናገሩ። በሌላ አካባቢ ደግሞ የታገቱ 18 መንገደኞችን የመንግስት ኃይሎች ተታኩሰው ማስለቀቃቸው ተሰምቷል። በዴሞክራቲክ ኮንጎ ጦርና በሩዋንዳ ይደገፋል በሚባለው የኤም 23 አማጽያ መካከል ውጊያው መባባሱ እየተነገረ ነው። ኮንጎ በሲቪሎች ላይ ለደረሰው ግድያና የአስከፊ የሰብአዊ መብቶች ጥሰት የተባበረው መንግስታት ድርጅት ሩዋንዳን ተጠያቂ አድርግልኝ ብላለች። አሸባብ ሰሜን ኬንያ ውስጥ ያገታቸውን የኬንያ ባለስልጣናት ለመልቀቅ ከ50ሺ ዶላር በላይ ቤዛ ጠየቀ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት አይሲሲ ላይ የጣሉትን እገዳ በርካታ ሀገራት ተቃወሙ። ትራምፕ የአይሲሲን ንብረት በማገድ ባለስልጣናቱ፣ ሰራተኞቹና ቤተሰቦቻቸው ላይ የጉዞ እገዳ ጥለዋል። ዜናው በዝርዝር በአማራ ክልል ምዕራብ ጎንደር ዞን መኪና በማስቆም በተደረገ እገታ አንድ ሰው መሞቱንና አራት ደግሞ መቁሰላቸውን የዓይን እማኞች ተናገሩ። ትናንት ጠዋት ሁለት ሰዓት ከምዕራብ ጎንደር ዞን ገንዳ ውሃ ከተማ ወደ ጎንደር ከተማ ሲጓዙ የነበሩ የሕዝብ መጓጓዣዎች ከከተማው ብዙም ሳይርቁ በማስቆም መሳሪያ የታጠቁ ሶስት ሰዎች ዘረፋ ይፈጽማሉ። ላለመዘረፍ በሞከሩ ተሳፋሪዎች ላይም ጥይት በመተኮስ አንዱን ገለው አራቱን ማቁሰላቸውን ከተሳፋሪዎች አንዱ ለዶች ቨለ ተናግረዋል።

ባለፈው እሁድም ማዕከላዊ ጎንደር ከአዘዞ ከተማ ወደ መተማ 18 ሰዎችን አሳፍሮ ሲጓዝ በነበረ መኪና ላይ ጭልጋ ወረዳ ናሮ ዳርዳ ከተባለ ቦታ ከጠዋቱ ሁለት ሰዓት እገታ ተፈጽሟል። በወቅቱ ስምንት የሚሆኑ ታጣቂዎች መኪናውን በማስቆም ሁሉንም ተሳፋሪዎች ወደ ጫካ ከወሰዷቸው በኋላ የመንግስት የጸጥታ ኃይሎች በወሰዱት እርምጃ መለቀቃቸውን ከታገቱት አንዱ አስረድተዋል ተዋል ዱላ ነበረ። አስራ ሰባት ሰው የጫነ ድልጋ ወረዳዋና ከተማ አይከድ በግምት አስራ አምስት ኪሎ ሜትር አካባቢ ሲቀር ያጠቁ አካላት ከበቡንና ቁሙ ቁሙ ምናምን አሉ። ሳሪ ያደግ ነው እዛ ሁሉም ሰው እንዲወርድ ተናገሩ። ከሰላሳ እስከ አርባ ደቂቃ የሚሆን ከወሰዱን በኋላ ያለንን ብር መታወቂያና ስልክ እንድንሰጥ አደረጉን። እሱን ከተቀበሉም በኋላ እነሱ ወደሚፈልጉት አቅጣጫ ወሰዱን። በግምት አንድ ሰዓት ተኩል የሆነ አካባቢ ከሄድን በኋላ ድንገት የጸጥታ አካላት ደረሱልንና ተኩስ ልውውጥ አደረጉ ከገታ ላችን መለቀቅ ቻለን ማለት በማዕከላዊ ጎንደር ዞን የጭልጋ ወረዳ የሰላምና ጸጥታ ጽፈት ቤት ምክትል ኃላፊ አቶ መላኩ አብዬ የጸጥታ ሀይሉ በወሰደው አፋጣኝ እርምጃ ተሳፋሪዎቹን ማስለቀቁን አረጋግጠዋል። ሰዎችን አስቁመው ሰዎችን እንዳለ ሙሉዎችን ሰዎች ነው ይዘው ወደ ጫካ መግባት የፈለጉት ማለት ነው። እዛ ግተው እንደወሰዷቸው ለእኛ ደወሉልን። እኛ ሀይል አስተማርተን ወደ አሁኑ ተጉዘን አንድ ሰላሳ ደቂቃ በኋላ ተገናኘን። ልክ ስንደርስባቸው አምስትን ሰዎች ወደ አሁን ጥለዋቸው ሄዱ። አስራ ሶስቱን ሰዎች ግን በተኩስ ልውውጥ ከአንድ ሰዓት በላይ ሄደን ከሌላ ቦታ ሌላ ወረዳ ጭምር ገብተን ነው ማስጣል የቻል ነው በተኩስ ልውውጥ። ጭልጋ ላይ ተይዘው የነበሩት ሁሉም ታጋቾች ጉዳት ሳይደርስባቸው መመለሳቸውንም ምክትል ኃላፊው መግለጻቸውን የዓለምነው መኮንን ዜና ያስረዳል። በዴሞክራቲክ ኮንጎ ጦርና በሩዋንዳ ይደገፋል በሚባለው ኤም 23 አማጺዎች መካከል በምስራቃዊ የሀገሪቱ ክፍል ውጊያው መባባሱ እየተነገረ ነው። ሶስት የእርዳታ ሰራተኞችን መገደላቸው ተገልጿል። በተለይም ቡሹሹ በተባለው መንደር ትናንት ቀኑን ሙሉ ውጊያ መካሄዱን የአካባቢው የዜና ምንጮች አስታውቀዋል። ሰሜን ኪቡ ክፍለ ሀገር ውስጥ በደረሰው ጥቃት መገደላቸው የተነገረው የእርዳታ ሰራተኞች የስዊዝ መንግስታዊ ያልሆነ ድርጅት ተቀጣሪ መሆናቸው ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ምስራቅ ኮንጎ ውስጥ ጥቃቱ ቀውሱን ሊያባብሰው ይችላል ሲል አስጠንቅቋል። የኮሚሽኑ ኃላፊ ፎልከር ቱወርክ ኮንጎ ውስጥ የሚካሄደው ውጊያና ጥቃት እንዲቆም ተጽዕኖ ማድረግ የሚችሉ አካላት ተገቢውን እርምጃ እንዲወስዱ ተማጽነዋል። በድጋሚ ጥቃት ተባብሶ በማየቴ በጣም ተረብሻለሁ። ከአመቱ መባቻ ጥር ወር ጀምሮ በሩዋንዳ የመከላከያ ኃይል የሚደገፈው ታጣቂው የኤም 23 ቡድን በሰሜንና ደቡብ ኪቡ ክፍለ ሀገር ጥቃቱን አባብሶታል። በደቡብ ኪቡ አሁን ስጋቱ ከፍ ብሏል። ምንም ነገር የማይደረግ ከሆነ ለምስራቅ ዲሞክራቲክ ኮንጎ ህዝብ ወይም ከዲሞክራቲክ ኮንጎ ድንበር አልፎም ቢሆን የከፋው ነገር መምጣቱ አይቀርም። የመንግስታቱ ድርጅት በኮንጎ ጉዳይ አስቸኳይ ስብሰባ ያካሄደ ሲሆን ዴሞክራቲክ ኮንጎ በኤም 23 አማጽያን የተፈጸመው መጠነ ሰፊ የሰብአዊ መብቶች ጥሰት በአስቸኳይ እንዲመረመር ጠይቃለች። የኮንጎ ኮሚኒኬሽን ሚኒስትር ፓትሪክ ሙያያ ካቴምቦዌ ጥቃቱ ሲቪሎች ላይ ያነጣጠረ በኃይል መፈናቀልን ያስከተለ የሀገር ውስጥ ተፈናቃዮችን መጠለያ ጭምር ያለየ በመሆኑ ጭካኔው ይፋ ወጥቷል። ሊገለጽ በማይችል ግፍ የተደገፈ ግድያ ያለበት ወደ ሁለት መቶ የሚሆኑ ሴቶች የተደፈሩበት ሩትሹሩን ጨምሮ በየቦታው ሕፃናት በግዳጅ ለጦርነት የተመለመሉበት ነው። እነዚህን ታጣቂ ቡድናት በመደገፍና ሲቪሎችን ከሚገባው በላይ ለስቃይ በማጋለጥ ሩዋንዳ በቀጥታ ለዚህ ጥቃት ኃላፊነት አለባት። አያይዘውም ምክር ቤቱ ሩዋንዳን ለዚህ ተጠያቂ እንዲያደርግ ጠይቀዋል። አሸባብ ሰሜን ኬንያ ውስጥ ያገታቸውን የኬንያ ባለስልጣናት ለመልቀቅ ከሺህ ዶላር በላይ ቤዛ ጠየቀ። ስታር የተሰኘው የድረገጽ ጋዜጣ እንደዘገበው ቡድኑ ባለስልጣናቱ ማንዴራ በተባለችው ግዛት ውስጥ ሰኞ ለት ያገተው። አሸባብ በበኩሉ ፕሬዚዳንት ዊሊያም ሩቶ በሚገኙበት ስብሰባ ለመታደም ሲጓዙ የነበሩ አምስት የአካባቢው ባለስልጣናትን ማገቱን አረጋግጧል። ስታር እንደሚለው የአካባቢው ሽማግሌዎች ባለስልጣናቱን ለማስለቀቅ በንድ ወገን ገንዘብ እያሰባሰቡ ሲሆን በሌላው ወገን ደግሞ መንግስት ጣልቃ እንዲገባ ተማጽኖ አቅርበዋል። ማንዴራ ከሶማሊያ ድንበር የምትጎራበት የኬንያ ግዛት ስትሆን አሸባብ በአቅራቢያው የተጠናከረ ይዞታ አለው። የምትከታተሉት የዶቼ ቬለ ዲደብሊውን ዜና ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዓለም አቀፉ የጦር ወንጀል ፍርድ ቤት አይሲሲ ላይ ያሳለፉት የእገዳ ውሳኔ በበርካታ ሀገራት ተቃውሞ ገጠመው። ትራምፕ የአይሲሲን ንብረት በማገድ ባለስልጣናቱ ሰራተኞቹና ቤተሰቦቻቸው ላይ የጉዞ እገዳ ጥለዋል። የተባበሩ መንግስታት ድርጅት በትራምፕ ውሳኔ ማዘኑን ገልጾ እገዳውን እንዲያነሱ ጠይቋል። የአውሮፓ ህብረትም ተመሳሳይ ጥያቄ አቅርቧል። አለም አቀፉ የጦር ወንጀል ተመልካች ፍርድ ቤትም እንዲሁ የትራምፕ እርምጃ ገለልተኛና ኢአድሏዊ የፍትህ ስራ ያለውን እንቅስቃሴውን ይጎዳል ነው ያለው። ስሎቬንያ፣ ሉክሰምበርግ፣ ሜክሲኮና ሴራሊዮንን ጨምሮ 79 የሚሆኑ ሀገራት በጋራ ባወጡት መግለጫ ወንጀል ፈጽሞ ያለመጠየቅ ስጋት እንዲጨምር ያደርጋል በማለት የትራምፕን እርምጃ ኮንነዋል። ኬንያ 144 የፖሊስ መኮንኖች ወደ ሀይቲ ማዝመቷን የሀገሪቱ መገናኛ ብዙሃን ዘገቡ። የኬንያ ፖሊሶች ከበርካታ ሀገራት ተውጣተው ሀይቲ ውስጥ የጸጥታ ድጋፍ ለማድረግ በተባበሩ መንግስታት ድርጅት ስር የሚሰማራው ተልዕኮ አካል ናቸው። ኬንያ ከታህሳስ ወር ጀምሮ ወደ ሃይቲ በተከታታይ 600 የጸጥታ ኃይሎችን የላከች ሲሆን በአጠቃላይ አንድ ሺ ወታደሮችን በማዝመት ተልዕኮውን የመምራት ኃላፊነት ተሰጥቷታል። የኬንያ የሀገር ውስጥ ሚኒስትር የጸጥታ ኃይሎቹ በመንግስታቱ ድርጅት እንዲህ ያለው ኃላፊነት የተሰጣቸው ቀደም ሲልም በሰላም ማስከበር ተልዕኮ ባላቸው አዎንታዊ ተሞክሮ እንደሆነ ተናግረዋል። ምንም እንኳን የተለያዩ ሀገራት የጸጥታ አስከባሪ ኃይል ወደ ሀይቲ ቢዘምትም የሀገሪቱ ሕዝብ አሁንም በወሮበሎች ያላሰለሰ ጥቃት እየተሰቃየ መሆኑን አዣንስ ፍራንስ ፕሬስ ዘግቧል። ከአርጀንቲና ዋና ከተማ ቦኖስ አይረስ ወጣ ብሎ የሚገኘው ሳንራዲ ወንዝ ደም መምሰሉ ነዋሪዎችን እያነጋገረ ነው። ወንዙ ከትናንት ጀምሮ የወትሮ ቀለሙ ተለውጦ ደም የመሰለ ቀይ መሆኑ ምናልባት ብክለት ሊሆን እንደሚችል የገመቱ አሉ። የወንዙ ውሃ ቀለም መለወጥ ያሰጋቸውም ጥቂት አይደሉም። ከዋና ከተማዋ ቦኖስ አይረስ በ10 ኪሎ ሜትር ርቀት ላይ የሚገኙት የኢቫላንዳ ከተማ ነዋሪዎች ማለዳ ሲነሱ የተቀበላቸው ከወንዙ መጣ ያሉት መጥፎ ሽታ ነው። የሀገሪቱ የተፈጥሮ አካባቢ ሚኒስቴር የወንዙን ቀለምም ሆነ ከአካባቢው የሚነፍሰውን አስከፊ ሽታ ያስከተለውን ምንነት ለመመርመር ከውሃው ናሙና መውሰዱን አመልክቷል። በወንዙ አቅራቢያ የጨርቃ ጨርቅና የቆዳ ፋብሪካ መኖሩ ነው የተገለጸው። ይህ ዶችቨለ ነው። ከዶችቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። በአማራ ክልል ምዕራብ ጎንደር ዞን መኪና በማስቆም በተደረገ እገታ አንድ ሰው መሞቱን እና አራት ደግሞ መቁሰላቸውን የዓይን እማኝ ተናገሩ። በሌላ አካባቢ ደግሞ የታገቱ 18 መንገደኞችን የመንግስት ኃይሎች ተታኩሶ ማስለቀቃቸው ተሰምቷል። በዴሞክራቲክ ኮንጎ ጦርና በሩዋንዳ ይደገፋል በሚባለው የኤም 23 አማጺዎች መካከል ውጊያው መባባሱ እየተነገረ ነው። ኮንጎ በሲቪሎች ላይ ለደረሰው ግድያና አስከፊ የሰብአዊ መብቶች ጥሰት የተባበሩ መንግስታት ድርጅት ሩዋንዳን ተጠያቂ ያድርግልኝ ብላለች። አሸባብ ሰሜን ኬንያ ውስጥ ያገታቸውን የኬንያ ባለስልጣናት ለመልቀቅ ከ ሀምሳ ሶስት ሺህ በላይ የአሜሪካ ዶላር ቤዛ ጠየቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት አይሲሲ ላይ የጣሉትን እገዳ በርካታ ሀገራት ተቃወሙ። ትራምፕ የአይሲሲን ንብረት በማገድ ባለስልጣናቱ፣ ሰራተኞቹና ቤተሰቦቻቸው ላይ የጉዞ እገዳ ጥለዋል። ዜናው አበቃ።